በጌታ የተወደዳችሁና የተከበራችሁ የዘወትር አድማጮቻችን እንደምናደራችሁ። ይህ ፕሮግራም ከዓለም አቀፍ አድቬንቲስት ሬዲዮ ዘወትር ማለዳ ወደ እናንተ የሚደርስ ነው። ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሳይፍ የተሰኘው ፕሮግራም ይዘንላችሁ ቀርብናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን በስልክ መስመራችን 011551199 በመደውል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን ደውሉልን ጻፉልን ወደ ፕሮግራሙ እንተላለፍ ጌታ ይባርካችሁ የመንፈስ ጤናስጥልን አድማጭ ተመልካቾቻችን እንደምን ሰነበታችሁ? እግዚአብሔር አምላክ እጅግ አድርጌ አመሰግነዋለሁ። እንደገና ደግሞ በመጽሐፍ ቅዱስ ጥናት እንድንገናኝ ይህንን ጊዜና ሰዓት እግዚአብሔር እሱ ፈቅዶ ስላዘጋጀ እግዚአብሔር የተመሰገነ ይሁን። ባለፉት ጊዜያቶች ለአራት ተከታታይ ፕሮግራም አብረን አፖካሊፕስ በሚል ርዕስ አስደናቂው መገለጥ በሚል ርዕስ የመጽሐፍ ቅዱስ ጥናታችንን እንደቀጠል ታስታውሳላችሁ። ዛሬም ደግሞ አምስተኛውን ክፍል ይዤላችሁ መጥቻ ያለሁኝ አምናለሁኝ እግዚአብሔር አምላክ እኔንም እናንተንም በዚህ ግሩም ድንቅ በሆነው ጥናት እንደሚባርከን ባለሙሉ ተስፋ ነኝ እና ይህንን ፕሮግራም የጀመራችሁ ከኔ ጋር የጀመራችሁ የበረከቱ ተካፋይ እንድትሆኑ ሳታቋርጡ እንድትከታተሉ አሁንም ደግሜ ደጋግሜ እጋብዛችኋለሁ። ወደ ዛሬው ጥናታችን ከመሄዳችን በፊት ግን አብረን በእግዚአብሔር ክቡር ዙፋን ፊት ተንበርክከን በእሱን ማስተዋል ጥበብ የእርሱን መገለጥ እንዲሰጠንና በረከቱን እንዲያወርድልን አብረን እንድንጸልይ ይጋብዛቸዋለው። አሁን በጸሎት በእግዚአብሔር ፊት እንቀርባለን። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማያዊ አባታችንና መድኃኒታችን ሆይ በዚህ ሰዓት በአንተ በተከበረው ዙፋንህ ፊት እኔ አገልጋይ ባሪያህ ተንበርክኬ ከእኔም ጋር በየስፍራው ያሉ ወገኖቼ ወደ አንተ ፊት ደግሞ ቀርበው በረከትህን እንድታወርድልንና ይቺ ደቂቃ እቺ ሰዓት የምናሳልፋት እቺ ሰዓት የበረከት እንድትሆንልን በተለየ ሁኔታ እንማጸናሃለን። የሰማይ አባትና መድኃኒቶይ ይህንን ክቡር ቃልህን ከመክፈታችን በፊት መንፈስ ቅዱስ እያንዳንዳችንን እንዲገናኘን እጸልያለሁ። የሰማይ አባትና መድኃኒት ሆይ፣ መንፈሳዊ አይናችንን ክፈትልን፣ ማስተዋል ጥበብን ስጠን። በተቀረው ጊዜና ሰዓት ሁሉ አብረህን ሁን። በክርስቶስ ኢየሱስ ስም አሜን። እንግዲህ አፖካሊፕስ በሚል ርዕስ ጥናታችንን ቀጥለናል። አፖካሊፕስ ማለት የተገለጸ ወይም ራእይ ተብሎ በመጽሐፍ ቅዱሳችን ላይ የመጨረሻው መጽሐፍ የሚታወቅበት መጠሪያ እንደሆነ ባለፈው ጊዜ በተደጋጋሚ ጠቅሰናል እና በተለይ ይሄ የራእይ ዮሐንስ መጽሐፍ የምንለው አፖካሊፕስ መጽሐፍ ነው። ምክንያቱም በዛ ውስጥ እግዚአብሔር ለሕዝቡ የሚገልጸውን ነገር በምልክቶችና በምሳሌዎች በቀጥታም አንዳንዴ በመናገር ራዩን እንድናስተውል ስለሚጋብዘን ይህ አፖካሊፕስ የሚል ስያሜ እንደተሰጠው እንመለከታለን። ይህን መጽሐፍ የምናጠናበት ዋናው ምክንያት ባለፈው ጊዜም በተደጋጋሚ በየመልእክቶቼ ውስጥ አስቀድሜ የምጠቅሰው ጥቅስ አለ፣ የራ ዮሐንስ ምዕራፍ 1 ቁጥር 3። የምናጠናበት ምክንያት ብዙ በረከቶች ስላሉት ነው። መጽሐፉ ሲናገር ሳለ የሚያነበው የትንቢቱንም ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ምንድን ናቸው ይላል፣ ብፁዓን ናቸው ይለናል። ስለዚህ እኔ ከዚህ ሆኜ ይህንን ታላቅ አስደናቂ መገለጥ ያለበትን መጽሐፍ ሳነብ እባረካለሁ። ከየስፍራ ሆናችሁ ወንድሞቼና እህቶቼ ይህንን እኔ የማነበውን ታላቅ ራይ ደግሞ የምትሰሙ በመስማታችሁ ትባረካላችሁ። እንዲሁም አልፎ ተርፎ በውስጡ ያለውን ደግሞ ስንጠብቅ የበለጠ በረከት እንደምናገኝ ራሱ መጽሐፉ ይነግረናል። ይህንን ደግሞ ወንድሞቼና እህቶቼ እኔ ራሴ በህይወቴ ተለማምጄዋለሁ። ይቅርና ባለፉት ዘመናት ይህን መጽሐፍ ሳጠና ያገኘሁት ብዙ በረከቶች እንዳሉ ሆኖ አሁን እንኳን በዚህ በሆብ ቻናል ኢትዮጵያ ተከታታይ ጥናት እነዚህን አራት ክፍሎች እንኳን ጥናት በጀመርኩበት ጊዜ ብዙ በረከት፣ መንፈሳዊ በረከቶች በህይወቴ ውስጥ እየመጡ እንደሆነ ልነግራችሁ እወዳለሁ። ከኔ ጋር እየተከታተላችሁ ያላችሁትም እንደዚህ እነዚህን በረከቶች እያገኛችሁ እንደሆነ ምንም ጥርጥር የለኝም። የዛሬው ጥናታችን ርዕስ እነሆ በቶሎ እመጣለሁ ይላል። እነሆ በቶሎ እመጣለሁ፣ እነሆ በቶሎ እመጣለሁ። እንግዲህ ባለፈው ጊዜ አብረን ስንመለከት ዮሐንስ ፍጥሞ በምትባል ደሴት ውስጥ ድንጋያማ ደሴት፣ ምንም ውሃ የሌለባት፣ ምንም አረንጓዴ ቅጠል የሌለበት ደረቅ፣ በጣም አስቸጋሪ ለህይወት የሙቀቱ ደግሞ ከፍተኝነት ደግሞ በጣም የሚያስጨንቅ ለመኖር በጣም አስቸጋሪ በሆነች በዛች ደሴት ውስጥ ተጥሎ በነበረበት ጊዜ በዚህ በሽምግልናው ዘመን ተስፋ በሚያስቆርጥበት ሁኔታ ላይ ባለበት ጊዜ ነው ጌታችን ኢየሱስ ክርስቶስ ዮሐንስን የተገናኘው። በዮሐንስ ራእይ መጽሐፍ ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይነበባል ቶሎ ይሆን ዘንድ የሚገባውን ነገር ለባሮቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በርሱም የተገለጸው ይህ ነው። ኢየሱስም በመልአኩ ልኮ ለዮሐንስ አመለከተው ይላልና፣ ትልቅ ተስፋ ነው የሰጠው። ከዚህ ውስጥ በጣም የሚያበረታታው ተስፋ ዛሬ የምናጠናው ክፍል ነው። በራ ዮሐንስ ምዕራፍ 1 ቁጥር 7 ላይ ክርስቶስ እንደዚህ ብሎ ለዮሐንስ ነገረው፣ ለእኛም ሁሉ ዮሐንስ ጽፎ ለእኛ ሁሉ አስተላለፈው። ምንም ብሎ ነው የነገረው? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ራእየ ዮሐንስ ምዕራፍ አንድ ቁጥር ሰባት ላይ ይህንን ተናግሯል። ወንድሞቼ እና እህቶቼ ባለፈው ጊዜም ስናደርገው እንደነበር ከዚህ ከራዕይ ዮሐንስ መጽሐፍ ሳነብሳለ አብራችሁ ስክሪኑ ላይ የምታዩትን ጥቅስ አብራችሁ እንድታነቡ ምክንያቱም የሚያነቡ ብፁዓን ናቸው ስለሚል ከዚህ እንድትካፈሉ እጋብዛቸዋለሁኝ እና አብረን እንድንከታተል እጋብዛቸዋለሁ። ስለዚህ ዮሐንስ ከተሰጡት ታላቅ ተስፋዎች አንዱ እነሆ ከደመና ጋር ይመጣል ዓይን ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ራይ ዮሐንስ ምዕራፍ 1 ቁጥር 7 ላይ የተጠቀሰው የጌታችን የኢየሱስ ክርስቶስን ምጽአት የሚያረጋግጥና ተስፋ የሚሰጥ የሚያበረታታ ቃል እንደሆነ እንመለከታለን። ወንድሞቼ ና እህቶቼ ልንገራችሁ በዚህ በራይ ዮሐንስ መጽሐፍ ብቻ ሳይሆን በመጽሐፍ ቅዱስ ሁሉ በብሉይ ኪዳንም በአዲስ ኪዳንም ውስጥ አዳኙ መሲህ ለፍርድ በኃይልና በክብር እንደሚመጣ መጽሐፍ ቅዱሳችን ይናገራል። ነገር ግን ይህ ዓለም በጣም እጅግ በጣም አታላይ ዓለም ስለሆነ የዚህን መሲህ መምጣት ተስፋ አጭበርብሮታል። ስለዚህ መጽሐፍ ቅዱስን በትክክል በመገንዘብና በማወቅ የጌታችን መምጫ እንዴት እንደሆነ መገንዘብ ይኖረናል፣ መገንዘብ ይኖርብናል። ምክንያቱም መታለል የለብንም። አትታለሉ፣ ወንድሞች፣ እናቶች አትታለሉ፣ በምንም አይነት መንገድ። ስለዚህ መጽሐፍ ቅዱስን በምንመለከትበት ጊዜ ግልጽ በሆነና በሚያስደንቅ ሁኔታ የመሲሁ መምጣት ምን አይነት እንደሆነ ይነግረናል። ነገር ግን ብዙ ይሄ አታላዩ ዓለም ግን የሚነግረን ነገር በጣም አስቸጋሪና መጽሐፍ ቅዱሳዊ ያልሆነ እንደሆነ ልንገነዘብ ያስፈልገናል። በኒውዮርክ ከተማ ውስጥ የነፃነት ሐውልት የሚባል አለ እና ማታ ሰው ሁሉ ወደ ቤቱ ከገባ በኋላ ጠዋት ነክቶ በሚነቃበት ጊዜ ሐውልቱ ከስፍራው የለም፣ ድንገት ጠፍቷል። እንዲህ አይነት ዜና በታወቁት የዜና ማሰራጫዎች ቢሰራጭና ምስሉ እንደዚህ ለሁሉ ዓለም ዜናው ቢዳረስ እንዴት አድርገን እንቀበለዋለን? ማን ወሰደው? ወዴት ሄደ? እንዴት ሆነ? የተከሰተ ነገር ነበር ወይ? ዛሬ ቴክኖሎጂው በተስፋፋበትና ብዙ ካሜራዎች ባሉበት እንዴት ከስፍራው ጠፋ? እና አንዳንድ ጊዜ ለመመለስ የሚያስቸግሩ ነገሮችም በመሲሁ ምጽአት ሁኔታ ውስጥ ሲከሰቱ እንመለከታለን ወይም ሲነገሩ እንመለከታለን። ነገር ግን የተፈለገው አይነት ማብራሪያና የተፈለገው አይነት ፍልስፍና ይምጣ መመዘኛችን መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ ስለ መሲሁ ትክክለኛ አመጣጥ ይነግረናል ሰይጣን ስለ ጌታችን ስለ ኢየሱስ ክርስቶስ ምጽአት በሚመለከት ከፍተኛ የሆነ ሐሰት የሐሰት መግለጫ በየጊዜው ይሰጣል። ምክንያቱም የሰይጣን ከፍተኛ ግጭት ከመሲሁ ከኢየሱስ ክርስቶስ ጋር ነው። እንደ ልዑል እሆናለሁ፣ በልዑል እመሰላለሁ፣ ዙፋኔን ከፍ ከፍ አረጋለሁ ከደመኖች በላይ እና ስግደት እና ክብር እንደ መሲሁ እንደ ክርስቶስ ያስፈልገኛል በማለት በሰማይ ጦርነት እንደከፈተ በዛም ጦርነት ሰይጣን እንደተሸነፈና ከሰማይ እንደተባረረ መጽሐፍ ቅዱሳችን ይነግረናል። ይህንን ክፍል በሚመለከት በዚሁ መጽሐፍ ላይ ጥናት በምናደርግበት ጊዜ ወደ ራዕየ ዮሐንስ ምዕራፍ 12 ስንደርስ በዝርዝር እንመለከታለን። ስለዚህ ከሰማይ ተሸንፎ በመሲሁ በክርስቶስ ኢየሱስ ተሸንፎ ወደ ምድር የተጣለው ሰይጣን ባገኘው ሁሉ አጋጣሚ የክርስቶስ ኢየሱስን ምጽአት በሚመለከት የተሳሳተ መረጃ በመስጠት ሰዎች ለምጽአቱ እንዳይዘጋጁና ምጽአቱን በትክክል እንዳይገናኙ ለማድረግ ሴራውን እንደሚያደርግ ወንድሞቼና እህቶቼ ልንገነዘብ ያስፈልጋል። ይህ ውሸቱ የጀመረው የት ነው? በሰማይ ነው፣ ማለት በኤደን ገነት ውስጥ ነው። በኤደን ገነት ነው ሰይጣን የመጀመሪያ ውሸት የዋሸው እና ሔዋንም ብቻዋን ባገኛት ጊዜ እግዚአብሔር የሰጠውን ትእዛዝና እግዚአብሔር ያስተላለፈውን ትእዛዝ በመጻረን አትሞቱም፣ ከዚህ ዛፍ በበላችሁ ጊዜ ዓይኖቻችሁ ይከፈትላቸዋል እና ክፉና ደጉን ማወቅ ትችላላችሁ ብሎ እንደ ሸነገላት መጽሐፍ ቅዱሳችን ይናገራል። ይህ ሽንገላው አሁንም በዘመናት ሁሉ ቀጥሏል። የሰይጣን ማስመሰያ መንገዶች ወይም ሽንገላዎቹ በተለያዩ መንገዶች የተለያዩ ሁኔታዎች ናቸው የሚገለጹት። ለምሳሌ ደስታን የምታገኝበት መንገድ ደስታን የምታገኝበት መንገድ በመጽሐፍ ቅዱስና በመንፈስ ቅዱስ አማካኝነት ሲሆን በተለያዩ ነገሮች ሰዎች ደስታ እንደሚያገኙ ያቀርብላቸዋል፣ በዛ መንገድ እንዲሄዱ ያደርጋቸዋል። ሁለተኛ ደህንነትን የምታገኝበትን መንገድ፣ ደህንነትን የምታገኝበትን መንገድ እንዲሁ ሰይጣን መጽሐፍ ቅዱስ ከሚሰጠው የደህንነት መንገድ ባሻገር የተለየ መንገድ እንድትሄድ ይሸነግላል። ይሄ ብቻ አይደለም። አምልኮን በሚመለከት መጽሐፍ ቅዱስ አምልኮን በሚመለከት ትክክለኛ የሆነ የአምልኮ ስርዓት በመጽሐፍ ቅዱሳችን ሲያሳየን፣ ሰይጣን ደግሞ አምልኮ ውስጥ እጁን በማስገባት በተለያየ ጊዜ የተለያየ አይነት አምልኮዎች ወይም የባዕድ አምልኮ ስርዓቶች ወደ ቤተ ክርስቲያንና ወደ እግዚአብሔር አምልኮ ስርዓት ውስጥ በማስገባት ይህንን ስራ ለዘመናት ሲሰራ እንመለከታለን። ሌላውና የመጨረሻው አደገኛው ነገር ግን መሲሁንም በሚመለከት ነው። መሲሁን በሚመለከት የመሲሁን ትምህርቶች የመሲሁን የክርስቶስ ኢየሱስን ምጽአት በሚመለከት ሰዎች የተሳሳተ አመለካከትና የተሳሳተ ነገር እንዲኖራቸው በተደጋጋሚ ሽንገላ ሲያደርግ እንመለከታለን። ይህ እንግዲህ ለዘመናት የቆየ ሽንገላ ስለሆነ ብዙዎች በዚህ ሽንገላ እንደተሳሳቱ ወይም ችግር ውስጥ እንዳሉ እንመለከታለን። ይህ ደግሞ ለሰይጣን እጅግ በጣም ቀላል ሆኖለት ነው የምንመለከተው። ለምን? መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ መልእክት ላይ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል፣ ዓለም በሙሉ በክፉ እንደተያዘ እናውቃለን። እና በዓለም ያሉ ብዙ ስርዓቶችን በቁጥጥሩ ስር አድርጓል ዳቢሎስ ሰይጣን። ስለዚህ በእነዚህ የተለያዩ አይነት ማህበራዊ እንቅስቃሴዎች፣ ፖለቲካዊ እንቅስቃሴዎች፣ ኢኮኖሚያዊ እንቅስቃሴዎች ውስጥ እጁን በማስገባት ዳቢሎስ በቁጥጥር ስር በማድረጉ እነዚህን ነገሮች ለሱ ውሸት መገልገያ ለሱ ተረት እና ለሱ ሐሰተኛ ትምህርት ማስፋፊያ አድርጎ እነዚህን ነገሮች እንደሚጠቀምባቸው እናያለን። በማቴዎስ ወንጌል ሄደን በምንመለከትበት ጊዜ ክርስቶስ አስቀድሞ ማስጠንቀቂያ ሰጥቶናል። ማቴዎስ ወንጌል ምዕራፍ 24 ቁጥር 24፣ በጣም የማንሳሳተው የማንስተው ጥቅስ ነው። 24 24 ክርስቶስ እንዲህ አለ፣ ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይነሳሉና ቢቻላቸው የተመረጡትን ለማሳት ሲሉ ታላላቅ ምልክቶችና ተአምራትን ያደርጋሉ። ልብ በሉ ሐሰተኛ ክርስቶሶች ሐሰተኛ ክርስቶሶች አንድ ብቻ አይደሉም። ብዙ ሐሰተኛ ክርስቶሶች እነዚህ ብዙ ሐሰተኛ ክርስቶሶች ማስመሰል የማይችሉት ነገር ቢኖር የጌታችን የኢየሱስ ክርስቶስን ወደዚህ ምድር መምጣት ሊያስመስሉት አይችሉም። ስለዚህ ሰዎችና ውስኖች ስለሆኑ እነሱ የሚመጡበትን መንገድ ሰዎች እንዲቀበሏቸው የመጀመሪያውን የጌታ የኢየሱስ ክርስቶስን ትክክለኛውን ምጽዓት ያዛቡታል፣ ታሪኩን ያበላሹታል። ነገሩን ሁሉ ትክክል እንዳልሆነ ወይም ለእነሱ እንደሚመቻቸው እንደሚያደርጉ ምንም ጥርጥር የለም። በአሁኑ ጊዜ በጣም ብዙ ሐሰተኛ ክርስቶሶች ነቢያቶች፣ አይደለም የምላችሁ ክርስቶሶች። ለምሳሌ ይሄ አሁን በስዕሉ ላይ የምንመለከተው በብራዚል አገር ውስጥ የሚገኝ ክርስቶስ ነኝ እንደውም በድፍረት ምን ይላል፣ ከሁለት ሺህ ዓመት በፊት በመስቀል ላይ የሞትኩት እኔ ነኝ እና አረጋግጡ። የክርስቶስ ፎቶ ነው ወይም ምስል ነው የሚባል ምስል አለ። ከሱ ጋራ የራሱን ፎቶ በማመሳከር ሰዎች እኔ ነበርኩኝ የዛ ጊዜ ብሎ እንዲቀበሉት ከዛ በኋላ ልክ ክርስቶስ ነው ብለው እነዚህ ደናግል ግን እንዲያገለግሉት ሆኖ በአሁኑ ሰዓት በዛ በብራዚል አገር ውስጥ ሲመለክ እናያለን። ይሄኛውንም ደግሞ ስንመለከት ይሄ ደግሞ በራሽያ በምትባለው ድሮ በዛች አገር ውስጥ ያለ ሰርጌይ ይባላል። ይሄ ደግሞ ምስሉ እንኳን ፎቶግራፉ ሳይቀር ሰዎች ይሰግዱለታል። እሱን ለማየት ወደ ዩክሬን ሰዎች በየጊዜው ይጓዛሉ። የእሱን ተአምራትና ድንቅ ለመከተል ብዙዎች ወደዛ ይሄዳሉ። ወደ አምስት መቶ ደቀ መዛሙርቶች አሉት። እኔ ክርስቶስ ነኝ ነው የሚለው። መሲህ ነኝ፣ ክርስቶስ ነኝ ነው የሚለው። ይህንን ደግሞ ስንመለከት ያስደንቀናል። ይሄ በፊሊፒን ሀገር ውስጥ የሚኖር ፓስተር አፕሎስ የሚባል ሰባኪ ነው። ነገር ግን ስሙን ለውጧል። አዲስ ስም መስርቷል። እሱ ሁሉን የሚችል አባት፣ ሁሉን የሚያደርግ ጌታ አምላክ ነኝ ብሎ ራሱን እንደሰየመ በሶሻል ሚዲያ በፈለጋችሁት ሰርች አድርጋችሁ ሰውየውን ልታገኙ ትችላላችሁ። እኔ ክርስቶስ ኢየሱስ ነኝ፣ በእኔ ያላመነ ሁሉ የዘላለም ህይወት ሊያገኝ አይችልም ብሎ በድፍረት እስከ መናገር ድረስ የደረሰ ሰው እናያለን እንደሆነ እንመለከታለን። ስለዚህ ክርስቶስ የተናገረው እውነት ነው ማለት ነው። ብዙ ሐሰተኛ ክርስቶሶች ይነሳሉ ያለው በቃሉ ላይ እውነት እንደሆነ እንመለከታለን። ስለዚህ የሚያስገርማችሁና የሚያስደንቃችሁ እነዚህ ሰዎች ብዙ ተከታዮች አሏቸው። ለምሳሌ ቅድም ያየነው በፊሊፒን እሱ ወደ ስድስት ሚሊየን ተከታዮች አሉት። እንዴት? ለምን? ችግሩ አንድ ነው። ያም ችግር መጽሐፍ ቅዱሳችንን በግላችን ስለማናነብና በግላችን ስለማንመረምር ነው። ሰው የሚለንን እና ጥቂት ሰባኪዎችና ጥቂት አስተማሪዎች የሚሉንን ነገር ብቻ ነው የምንከተለው እንጂ ይህንን መጽሐፍ በእምነት በእግዚአብሔር እርዳታና በመንፈስ ቅዱስ አማካኝነት ስለማናነበው እና ስለማንመረምረው ነው። መጽሐፍ ቅዱሳችንን በትክክል ካመንን መሲሁ ወይም ክርስቶስ እንዴት እንደሚመጣ ስለምናቅ እነዚህን ሐሰተኛ መሲሆችና ሐሰተኛ የሆኑ ክርስቶሶች ለመቀበል አንችልም። ስለዚህ አለ ክርስቶስ ምዕራፍ 24 ቁጥር 26 ላይ እንደዚህ ይላል። ስለዚህ ያውላችሁ፣ እነሆ በበረሃ ውስጥ ነው ቢሏችሁ፣ ወደዚያ አትጡ። ይኸውሁላችሁ እልፍኝ ውስጥ አለላችሁ ቢሉ፣ አትመኑ። ነው የሚለው፣ አትመኑ አትመኑ። ሰዎች ግን አገር አቋርጠው እነዚህ አንድ ሳይሆኑ ብዙ ክርስቶሶች በየስፍራው ያሉትን ለማየት ይገሰግሳሉ፣ ይሄዳሉ። በአሁኑ ጊዜ በነዚህ የተሳሳተ ትምህርት ውስጥ ሰዎች ተጠምደው ወይም ተይዘው ወይም ተሰናክለው እንዳሉ እንመለከታለን። ይሄ ሁሉ ችግር ግን ይህንን መጽሐፍ በትክክል ባለመረዳታችንና ባለመመልከታችን ነው። ጌታችን ኢየሱስ ክርስቶስ እንደሚመጣ አስቀድሞ መጽሐፍ ቅዱስ ይነግረናል። እንደውም ትልቅ መጽናኛ ነው። የክርስቶስ ወደ ዳግም መምጣት ትልቅ መጽናኛ እንደሆነ መጽሐፍ ቅዱሳችን ያሳውቀናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ ሶስት እንደዚህ ይላል፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ ያለ፣ ይህም ባይኖርማ ኖሮ እነግራችሁ ነበረ የሚሄደውም ስፍራ አላዘጋጅላችሁ ነው። ሄጀም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተ ከእኔ ጋራ እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። ሀሌሉያ፣ እግዚአብሔር የተመሰገነ ይሁን። ክርስቶስ ኢየሱስ እንደሚመጣ፣ ዳግመኛ እንደሚመጣ አስረግጦ ይናገራል። ስለዚህ ይሄ እውነተኛና ትክክለኛ እንደሆነ እንመለከታለን። ነገር ግን በሱ ስም የሚመጡ ሌሎች አሳሳቾች ስላሉ አመጣጡን ወይም እንዴት እንደሚመጣ በትክክል ማስተዋልና መገንዘብ ይኖርብናል። የክርስቶስ ዳግም ምጽአት መገለጥ እውነቶችን ተራ በተራ እንመለከታለን። የመጀመሪያው ፊት ለፊት ይገለጻል ወይም በቀጥታ ይመጣል። ቀጥተኛ በቀጥተኛ ትርጉም ክርስቶስ ይመጣል። ፊት ለፊት በስውር በድብቅ በተለያየ መንገድ ሳይሆን ክርስቶስ የሚመጣው ፊት ለፊት ነው። አዳም በምድር ላይ እንደነበረ እግዚአብሔር ከምድር አፈር እንዳበጀው እና አዳም አባታችን በምድር ላይ እንደኖረ መጽሐፍ ቅዱስ በግልጽ በቀጥታ በትርጉም አይደለም፣ በተለያየ በምልክት አይደለም፣ በቀጥታ እንደተናገረ ሁሉ እንዲሁም ክርስቶስ በቀጥታ ይመጣል። ክርስቶስ በዚህ ምድር ላይ ተወልዶ በቤተልሔም ተወልዶ በናዝሬት ኖሮ ከዛ በኋላ በኢየሩሳሌም አስተምሮ በመጨረሻ በቀራኒዮ መስቀል ላይ በቀጥታ እንደተሰቀለ እንደሞተ፣ ሞትንም ድል አድርጎ እንደተነሳ ይሄ ቀጥተኛ እንደሆነ የጌታችን የኢየሱስ ክርስቶስ ምጽአትም ቀጥተኛ እንደሆነ እንመለከታለን። ስለዚህ የሚተረጎም ወይም ሌላ የተደበቀ ነገር ያለው ሳይሆን ፊት ለፊትና ቀጥታ እንደሆነ ነው የምንመለከተው። ይህ ነው የተባረከው ተስፋችን። መጽሐፍ ቅዱስ ሲናገር ይህንን ነው የተባረከ ተስፋ የሚለው በቲቶ ምዕራፍ 2 ቁጥር 13 ላይ እንደዚህ ላይ ይህ የተባረከ ተስፋችን የሆነው የታላቁን የአምላካችንና የአዳኛችን የኢየሱስ ክርስቶስ መገለጽን በመጠባበቅ ነው ይላል። የጌታችን የኢየሱስ ክርስቶስ መገለጥ የተባረከው ተስፋችን ነው፣ የሃይማኖታችን ሁሉ መሰረት ነው፣ የህይወታችን ሁሉ መሰረት ነው። የመጨረሻው ግባችን የጌታችን የኢየሱስ ክርስቶስ የመገለጥ ጉዳይ ይሆናል ይሆናል። ምክንያቱም ይህ ዓለም በጦርነት፣ በረሃብ፣ በበሽታ፣ በመቅሰፍት፣ በተለያዩ ነገሮች እጅግ በጣም አስፈሪ በሆነ ሁኔታ ላይ በምንረማመድበት ጊዜ ከዚህ ባሻገር እረፍት እንዳለ፣ ሰላም እንዳለ፣ ህይወት እንዳለ የምናውቅበት ወይም የምንጽናናው በጌታችን በኢየሱስ ክርስቶስ ምጽአት ነው። ሁለተኛው ግላዊ ነው። የኢየሱስ ክርስቶስ ምጽአት በማስሚዲያ የምንሰማው አይደለም፣ የሚለፈፍልን አይደለም፣ ሌላ ሰው የሚነግረን አይደለም። ግላዊ ለእኔ ለራሴ በግሌ፣ ለአንተ ለራስህ በግልህ፣ ለአንቺ ለራስሽ በግልሽ ይህንን መገንዘብ ይኖርብናል። ከሌላ የምንሰማው የምሥራች አይደለም። የክርስቶስ ኢየሱስ ምጽአት ግላዊ መሆኑን ማወቅ ይኖርብናል። ደቀ መዛሙርቶች ክርስቶስ ኢየሱስ ወደ ሰማይ በሚሄድበት ጊዜ በግልጽ እያንዳንዳቸው፣ ሌላ አስተርጓሚ ወይም ሌላ ነጋሪ ሳያስፈልግ እዛ በሸኙት በገሊላ ተራራ ተገኝተው ክርስቶስ ኢየሱስ ወደ ሰማይ ሲሄድ በግላቸው እያንዳንዳቸው እንደተመለከቱት መጽሐፍ ቅዱስ ይናገራል። ስለዚህ ግላዊ ነው። አሁንም ሲመጣ ልክ እንደዚሁ ነው። በሐዋርያ ሥራ ምዕራፍ 1 ቁጥር 11 ላይ ሄዳችሁ በምታነቡበት ጊዜ ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት፣ በግል እያንዳንዳችሁ ያያችሁት ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ በዚህ ሁኔታ ይመለሳል። በግላቸው እያንዳንዳቸው ትኩር ብለው ሲመለከቱ እንደነበረ አሁንም በመጨረሻ ዘመን ክርስቶስ በሚመጣበት ዘመን ያለን ሰዎች ክርስቶስ ሲመጣ በሌሎች አስተርጓሚዎች ወይም በሚዲያ ወይም በተለያየ ሶሻል ሚዲያ ሳይሆን የምንሰማው መጧለረ የሚዲያ ሳይሆን የምንሰማው በቀጥታ ለእያንዳንዳችን እንደሚገለጥልን መጽሐፍ ቅዱሳችን ይነግረናል። የክርስቶስ ኢየሱስ ምጽአት ግላዊ እንደሆነ ማረጋገጥ ይኖርብናል። መጽሐፍ ቅዱስ ይሄን ይላል። ሶስተኛ ደግሞ በአይን ይታያል። አይን ሁሉ ያየዋል። ራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ አይን ሁሉ ያየዋል ይላል። ስለዚህ አይን ሁሉ ያየዋል፣ አላየውም የሚል ወይም ሌላ ሰው አይቶ የሚነግረው ሰው የለም። ሁሉም እያንዳንዱ እንደሚያየው መጽሐፍ ቅዱስ ይናገራል። ራዕየ ዮሐንስ ምዕራፍ 1 ቁጥር 7 እነሆ በደመና ይመጣል አይን ሁሉ ያየዋል። አይን ሁሉ ያየዋል። የክርስቶስ ኢየሱስ ምጽአት ሁሉ ነው የሚያየው። ሁሉም ነው የሚያየው። የትም ስፍራ ያለ ነው የሚያየው። በአንድ ጊዜ ለሁሉም ነው የሚታየው። አይን ያለው ሁሉ በዛን ጊዜ በሕይወት ያለው ሁሉ ክርስቶስ ኢየሱስ በደመና ሲመጣ ይታያል። ሌላ አስተርጓሚ ወይም አይቶ የሚነግር ሰው አያስፈልግም። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 011551199 የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።